ዶክተር መረራ ጉዲና በዋስ እንዲፈቱ ጠበቆቻቸው ያቀረቡት ጥያቄ በሕግ በተደነገጉ ልዩ ሁኔታዎች መሠረት ውድቅ ይደረግልኝ ሲል ፌዴራል ጠቅላይ አቃቤ ሕግ አመልክተዋል። ፍርድ ቤቱ ጉዳዩን መርምሮ ብይን ለመስጠት ለነገ መጋቢት 1 2009 ዓ ም ቀጥሯል። መለስካቸው አማሃ ከአዲስ አበባ ተጨማሪ አለው አቃቤ ህግ ዛሬ ለፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 19ኛ ወንጀል ችሎት ባቀረበው የጽሑፍ አቤቱታ ባለፈው ሳምንት ዶክተር መረራ ጉድና በዋስ ተፈተው ጉዳያቸውን በውጭ ሆነው እንዲከታተሉ ጠበቆቻቸው ያቀረቡትን ጥያቄ ተቃወመ። አቃቤ ህግ በጻፈው በዚህ የተቃውሞ ማመልከቻ በኢትዮጵያ ህገ መንግሥት የተያዙ ሰዎች በዋስትና የመፈታት መብት ቢኖራቸውም በህግ በተደነገጉ ልዩ ሁኔታዎች ፍርድ ቤት ዋስትና ላለመቀበል ይችላል ሲል ይንደረድራል። በመቀጠልም ፍርድ ቤቱ የዋስ መብት ጥያቄውን ላለመቀበል የሚያስችሉት ናቸው የሚላቸውን ሁለት የህግ ድንጋጌዎችን እና አንድ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት አስገዳጅ ውሳኔን ይጠቅሳል። አቃቤ ህግ ለተከሳሽ ዋስትና ሊፈቀድላቸው አይገባም ሲል ምክንያቱንም ይዘረዝራል። የክስ ማመልከቻውን በማስታወስም በመንግስትና መንግስታዊ ባልሆኑ ተቋማት ላይ ከአንድ ቢሊዮን ብር በላይ የሚገመት ንብረት መውደሙ፣ በሰዎች ላይ ቀላልና ከባድ የአካል ጉዳት መድረሱ፣ በሰዎች ላይ የደረሰው ሞት የውከቱ ውጤት በመሆኑ ወንጀሉ ህገ መንግሥቱንና ህገ መንግሥታዊ ሥርዓቱን ለማስወገድ የተደረገ ሙከራ በመሆኑ ከባድ ወንጀል ነው ብሏል። ተከሳሽ ከሀገር አይወጡም፣ መረጃ አያጠፉም ማለትም አይቻልም ሲል የዶክተር መረራ ጠበቆች ያቀረቡትን አቤቱታ ተቃውሟል። ፍርድ ቤቱ ይህንኑ የአቃቤ ህግ አቤቱታ ፍሬ ነገር በችሎት ካነበበ በኋላ የሁለቱን ወገን አቤቱታ መርምሮ ብይኑን ሊያሰማ ለነገ መጋቢት አንድ ቀን 2009 ዓ ም ቀጠሮ ሰጥቷል። በተጨማሪም ፍርድ ቤቱ ዶክተር መረራ ጉዲና ባሉበት ማዕከላዊ እስር ቤት እንዲቆዩ አዟል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ God Ababa.